በምስራቅና ደቡባዊ ምስራቅ አፍሪካ ሀገሮች መካከል የግብርና ምርቶቻቸውን ለገበያ ማቅረብ ጠቃሚነቱ የጎላ ነው በማለት በአዲስ አበባ በዘርፉ የተሰማሩ ላኪዎችን፣ አስመጪዎች በመወያየት ላይ ይገኛሉ። ተቀማጭነቱ በኬንያ የሆነው የምስራቅ አፍሪካ የእህል ምርት ተቋም ስራ አስፈጻሚ ጄራልድ ማካው ማሲላ ይዘረዝሩታል። ኢትዮጵያ ለምታመርታቸው የእህል ዝርያዎች በተለይ አገዳ ንክና በቆሎ የሆኑ ውጤቶችን ወደዚህ ቀጣና በሽያጭ ለማቅረብ እድል ይከፍትላታል። ኢትዮጵያ እነዚህን የእህል ምርት ውጤቶችን ለዓለም ገበያ ታቀርባቸው የነበረውን አሁን ግን ወደ ጎረቤት ሀገሮች አቅጣጫ ለማስቀየር እየተወያየን እንገኛለን። ለቀጣናው አባል ሀገራት በዘርፉ ኢትዮጵያ በሽያጭ ልታቀርባቸው የምትችልበት በርካታ የግብርና ምርቶች አሏት። በአባል ሀገሮቹ መካከል ንግዱን ለማስፋፋት አመቺ የሚሆነውን ማመቻቸት ይሆናል። ይህ አካሄድ ደግሞ ታሪካዊ ማለት ያስችላል። የመጀመሪያው በመሆኑ ቀደም ባለው ጊዜ ተደርጎ አያወቅምና ነው። ትሬድ ስ ሂስቶሪክ ት ሃዝ ነቨር ሃፐንድ ቢፎር። ኢትዮጵያና አጎራባች ሀገሮች ድርቅ እና የእህል እጥረት የሚያጋጥማቸው ናቸው። የግብርናውን ውጤት ከራሳቸው ፉጆታ ሌላ የማዋሉ ቀደም ሲል የነበረ እንደሆነ የሚገልጹልን የአግሮፕሮም ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ባለቤት እና በአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ኤልያስ ገነቲ ናቸው። እንግዲህ ኢትዮጵያ በብዛት ኤክስፖርት የሚያደርጋቸው ምርቶች እስካሁን ድረስ ሲያደርግ የነበረው ወደ አውሮፓ፣ ወደ ሚድል ኢስት እና ወደ ተቀሩት ሀገሮች እንጂ ከጎረቤት ሀገሮች ጋር መነገድ በጣም ምቹ ሁኔታዎች አልነበሩ። አሁን በተወሰነ መልኩ አንዳንድ ኢንፍራስትራክቸሮች በተለይ በኢትዮጵያና በኬንያ መካከል በዚያ በኬንያም በኩል በኢትዮጵያም በኩል አስፋልት መንገድ ተሰርቷል። ከዛ የተነሳ ቢያንስ በመንገድ በኩል የነበረው ትልቁ የትሬድ ሎጂስቲክስ የምንለው ነገር እየተቃለለ የመጣ ስለሚመስል እኛ ደግሞ እንደ ንግድ ምክር ቤት ይህንን መንግስትም ቢሆን የአፍሪካ ሀገራትም ቢሆን ብዙውን ጊዜ የሚያነሱትና የሚጥሉት የኢንትራሪጅናል ትሬድ ፖቴንሻሊን ነው። እሱን ፖቴንሻል አንሊሽ ለማድረግ እንግዲህ በበኩላችንን ፋሲሊቴት የማድረግ ነው። አሁን ኢትዮጵያ ከራሷ ፍጆታ ለሽያጭ የምታቅርባቸውን የግብርና ውጤቶች አቶ ኤልያስ በመዘርዘር ብዙ ዲማንዶች አሉ። በተለይ ጥራጥሬዎች ላይ፣ ማሽላ ላይ። አሁን በቆሎ መንግስት ገና ለሀገሪቱ ፍጆታ ሲል ወደ ውጭ እንዲሄድ አልፈቀደም። እሱም ከተፈቀደ ደግሞ ወደ በኋላ ሌላ ጊዜ ምቹ ሁኔታ ለመፍጠር አሁን በር ለመክፈት ያህል የተደረገ ስብሰባ ነው። ጌታቸው ዶክተር ዳሃይል ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ